ሁሉ ነገር ድሮ ቀረ የሚሉ ወገኖች አጥብቀው ከሚሟገቱባቸው አጀንዳ ውስጥ ቀዳሚው የግብረ ገብነት ጉዳይ ነው ይለናል የሚቀጥለው ዘገባ። መንደርደሪያ ግብረ ገብነት እየተናደ የተውሶ ባህል ማንነታችንን እየቦረቦረ ሄደም ይላሉ። ይህ አስተሳሰብ አድማሱን አስፍቶ በአዲስ ገጽታ መንጸባረቅም ጀምሯል። ግብረገብነት በተሸራሸረበት ወይም በተሸረሸረበት ትውልድ ውስጥ አገራዊ ተቆርቋሪነት ይኮስሳል፣ ምክንያታዊ አስተሳሰብ ይጠፋል። ለዚህ ደግሞ ቀዳሚ ተጠያቂዎቹ የሃይማኖት አባቶች ናቸው የሚሉ አስተያየቶች እየተሰሙ ነው። የእምነት ተቋማትና የሃይማኖት አባቶች የድርሻቸውን አለመወጣት ከቅርብ ጊዜያት ወዲህ ለሚስተዋሉ መሰረተ ኢትዮጵያዊ ያልሆኑ ድርጊቶች መከሰት ምክንያት ነው ሲሉም ይሟገታሉ ብዙዎች። መስፍን ራጌ ከደሴ ተከታዩን ልኳል። የማህበራዊ ሳይንስ ጠበብቶች፣ የታሪክ ተመራማሪዎች፣ የተለያዩ እምነት ምእመኖች በተለያዩ አጋጣሚዎች በሚያዘጋጇቸው አውደ ጥናቶች የሚያነሱት ቁም ነገር አለ። የኢትዮጵያና የኢትዮጵያዊነት መገለጫ የሆኑት ግብረገብነትና አገራዊ ተቆርቋሪነት መሰረታቸው እየተሸረሸረ ሕልውናቸው አደጋ ላይ ወድቋል ይላሉ። እነዚህ የሕብረተሰብ ክፍሎች በርካቶች እንደሚሉት ይህን የማስቀጠል ኢትዮጵያ የአደራ ሃይማኖት ሀይ ሀላፊነት የተጣላባቸው የሃይማኖት አባቶች የሚጠበቅባቸውን ያህል አልሰሩም። በደሴ መድኃኔዓለም ሰንበት ትምህርት ቤት ተማሪ የሆነችው ወጣት ብርሃኔ ተገኘ የወጣቱ የግብረ ገብነት ትምህርት በአግባቡ በዚህ ወቅት አግኝቷሉ የሚለው ጥያቄ ምልክት ውስጥ ያለ ነው። አባቶቻችን እንደሚገባን እያስተማራችሁን እየቀረጻችሁን አይደለም። በዚህ ሰዓት ና አሁን ላለው የስርአት መፋለስ ወጣቶች ላይ የሚታየው ግብረ ገብነት ችግር ትልቁን ኃላፊነትም ትወስዱት አባቶቻችን ናችሁ። እውነት ቤተ እምነቶች ና የሃይማኖት አባቶች ሀገራዊ አንድነት እንዲመጣ ሁለንተናዊ ሰላም እንዲሰፍን ኢትዮጵያዊ ትፊቶች ዘመን እንዲሻገሩ የሚጠበቅባቸውን አልሰሩም። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ሰብሳቢ ኦስታዝ አቡበከር አህመድ አስተያየት አላቸው። እነዚህ የቤተ እምነቶች ኃላፊነታቸው አልተወጥተዋሉ ይል የሚለው ላይ እኔ አልተወጡም ነው የራሴ በተለይ ባለፉት ጊዜያቶች እዚች ሀገር ላይ የነበረው ስርአት እዚህ ሀገር ላይ የሃይማኖት መሪም የሀገር ሽማግሌም እንዳይኖር አርጓል ብል ማጋነን አይሆን ሃይማኖት መሪዎች ከእምነታቸው የበለጠ ለፖለቲካው ታማኝ ነበሩ። የነስም ይብዛም አባቶች አቅማቸውን ያህል ያበረክቱ ነው የሚሉት ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ደብረማዊ ቅዱስ ሚካኤል ካቴድራል ስብከት ወንጌል አገልጋይ መጋቢ ሐዲስ ሚስጥረ ስላሴ ማናየ ናቸው። አባቶች አቅማቸውን ያህል እየሰሩ ነው። ባይሰሩ ኖሮ ጭራሽ እንጠፋ ነበር ብዬ አምናለሁ። እየሰሩት ያሉት ስራ ካለው ችግር አንጻር ስናየው ተመጣጣኝ አይደለም። ከዚህ የበለጠ መሰራት አለበት፣ ከዚህ የበለጠ መትጋት ይገባቸዋል በሚለው እስማማለሁ። በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ዶክተር ጀማል መሐመድ ደግሞ ቤተ እምነቶቹና የሃይማኖት አባቶቹ የተጣለባቸውን አደራ መወጣት በሚችሉበት ልክ አለመደራጀታቸው አሁን ለሚስተዋሉ ችግሮች ምክንያት መሆናቸውን ያስረዳሉ። ሁሉም የእምነታቸውን መርሆች ው እያንዳንዱ ትውልድ ወጣቱን በላው ጎልማሳውም ሽማግሌውም በዛ መስመር ላይ ሊገኝ ኖሮ ሀገራችን አሁን የተደስበት የፖለቲካ ቀውስ ውስጥ አልገባስ ነበር። እንደ ኢትዮጵያ ባለች ዘመናትን የተሻገረ የሃይማኖት መሰረት የዘረጋች ጠንካራ ባህል ያጎለበተች ማንነቷን ጠብቃ የቆየች ሀገር ትውልድ ቀራጭ አባት፣ ምክንያታዊ አስተሳሰብ ገንቢ የእምነት ተቋም እንዴት አጣች? ኡስታዝ አቡባከር የእኛን ቤተ እምነት ስትመለከት ለምሳሌ ቤተ እምነቱ ያለው ሚና ህዝባዊነት መሰረት የሌለው አደለም ማስተማር ውንድን ማነጽና መቅረጽ ቀርቶ ራሳቸው መሆን የማይችሉና እምነቱን የማያውቁ ሰዎች በእምነት መሪ ኃላፊነት እንደ ካድሬ ሲሾሙ፣ ሲሸለሙ የነበረበት ሂደት ነው የነበረው። እነዛ ሰዎች ህዝብ የሚለወጥበት ማህበረሰብ የሚቀየርበት ስራ ሳይሆን የሚያሰባስባቸው እንደ ፖለቲከኛ ካድሬ የመንግስትን ስራ ከማስፈጸም ያለፈ ሚና አልነበራቸው። በደሴ መንበረ ጸሐይ አቡነ ተክለ ሃይማኖት የሚያገለግሉት መምህር አንዱ አለም ፍሳም ባለፉት ዓመታት መንግስት በቤተ መጠቀምን እንጂ ቤተ ክርስቲያን ሀገራዊ ግንባታ ላይ ያላትን ትልቅ ሚና እንድትወጣ እድሉን አለመስጠቱ ተጽዕኖ አሳድሯል ብለዋል። ሀገራችን የሚታየው የሰላም እጦት ቤተ ክርስቲያናችን በስፋት ባለቤትነቱን ድርሻውን ልትወስድ ይገባል ብዬ አምናለሁ። አንዳንድ የፖለቲካ መሪዎች ለፖለቲካቸው ጥቅም ሲሉ እስከ ዛሬም ብዙ ጥፋቶች እንደጠፉ፣ ቤተ ክርስቲያንም እንደተጎዳች እናውቃለን። ቤተ ክርስቲያን ለሰላሙም ለሀገር ልማቱም ለየትኛውም ነገር ታስፈልገናለች የሚል ሳቢ አልነበረም። እንደውም ተረግጠው ተናገሩ ተብሎ ተለክቶ የሚነገርበት ጊዜ ነበረ። ዶክተር ጀማል መሀመድ ደግሞ ፖለቲካዊ የጣልቃ ገብነቱ የእምነቱ አባቶችንና የእምነት ተቋማትን ተልኮ አውኮት ቆይቷል ይላሉ። ለፖለቲካ ምን ያህል ቆረት አላቸው፣ ኢህአዲግን ፖለቲካ ምን ያህል ሊጠብቁ ይችላሉ፣ ኢህአዲግ ምን ያህል ታማኝ ናቸው በሚል መስፈርት የሚመጡ ስለሆኑ ያኛውን ስራ ዘንግተውታል። እናም ደግሞ የዛውን አሁን ገፈቱ እየተቀበል ነው ማለት ይቻላል። የሃይማኖት አባቶች ለግብረ ገብነት ቅድሚያ ሰጥተው ጠፋውን የመመለስ የጎበጠውን የማረቅ ኃላፊነት እንዳለባቸው ወጣት ብርሃኔ ታሳስባለች። ግብረ ገብነት ከቤት ነው የሚጀምረው። ቤት ውስጥ ስርዓት ያለው ታላቅ ወንድም ካለ፣ በስርዓት ቤተሰቡን የሚመራ አባት ካለ በስርዓት የማይመራ ልጅ አይኖርም እና ይህንን ነገር ከቤት ይጀምራል፣ ከጎረቤት ይጀምራል። መጥፎ ነገር ስናይ የጎረቤት ልጆች እንደ ልጆች ታስበው መመከር ይገባቸዋል። ተዉ ማለት ይገባል፣ ማስተማር ይገባል። በተለይ ትውልዱ ላደንዛዥ ዕፅ ያለው ተጋላጭነት እንዲቀንስ አባቶች በመከረ መንግስት የተለያዩ የህግ ማዕቀፎችን በመዘርጋት ትውልድ የመታደግ ሚና መጫወት አለባቸው ተብሏል። ከዚህ በተጨማሪ የማህበራዊ ድረገጾች አጠቃቀም ጥንቃቄ ካልታከለበት የሚያስከትለው አደጋ የከፋ ነው ሲሉ መምህር አንዱ አለም ስጋታቸውን ያስቀምጣሉ። ማህበራዊ ሚዲያዎች ሰላምን ከመስበክ ይልቅ መጣብህ፣ የደብህ፣ አማራው በትግሬው ላይ፣ ትግሬው በኦሮሞ ላይ የተነሳበት አቃጠለው፣ በብዙ ደረጃ የምናየው ይህ ነው። ወጣቱ ሊያስበት ይገባል። ሀገር ከሌለ ተምሮ መረቅ ሰርቶ ማደግ የለም። እቺ ሀገር አዛውንት የሚጦሩባት፣ ወጣት ሰርቶ የሚያተርፍባት፣ ህጻናት ቦርቀው የሚያድጉባት እንዲሆን የእያንዳንዱ ሰው ድርሻ አለው። ለሀገር ጥፋትም ድርሻ አለበት፣ ማንኛውም ሰው ለሀገር ልማትም ድርሻ አለበት። ስለዚህ በሀገር ጥፋት ላይ ድርሻ ያላችሁ ሰዎች እኔ እግዚአብሔር እንዳይቀየም እግዚአብሔር እጁ እንዳያነሳባችሁ ብትቆጠቡ የተሻለ ነው ብዬ አምናለሁ። በአንድነት አስተምሮታችሁ ላይ ደግሞ ያላቸው ሰዎች ካላችሁ አስፍታቸው፣ አንድነትን መስበክ እንዳለባቸው አምናለሁ። አገራዊ ለውጡ እውን ከሆነ ወራት ተቆጥረዋል። ቤተ እምነቶችና የሃይማኖት አባቶች የተገኘ የሚሆን ለውጥ ተጠቅመው የተሰጣቸውን እምነታዊና አገራዊ ተልእኮ እንዲወጡ በርካቶች ይጠይቃሉ። አዎ ለውጡ መጥቶ በአንድ ጊዜ ወደ ፍርድ ተፈለገበት ደረጃ ይደርሳሉ አይደርስም። ክፍተቶች አሉ፣ በትክክል አሉ። አሁንም የሃይማኖት መሪዎች መናበብ፣ መቀናጀት፣ ፈሪሃ አላህ ፈሪሃ እግዚአብሔር የሆኑ ሰዎች ተቋሙ ላይ በትክክል ተቀምጠው ህዝብን የማገልገልና ህዝብን የማስተማር ለሰው የመኖር ለፈጣሪያቸው ታዛዥ ሆነው ለሌሎች ሞዴል የመሆን ስራ መስራት አለባቸው። ያን መስራት ካልቻል ትውልድ ላይ የሚደርሰው ኪሳራ ከባድ ነው። አገር እንደ ሀገር እንዳትቀጥል የሚያደርጉ በጣም አደገኛ ነገሮች ይፈጠራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደቡብ ወሎን ጨምሮ በሀገሪቱ በሚገኙ ሀገረ ስብከቶቿ ሀገራዊ ሰላምና አንድነት ዙሪያ ጉባኤዎችን እያካሄደች ትገኛለች። ጉባኤው ቤተ ክርስቲያኗ የተጣለባትን አደራ እንድትወጣ የማድረግ አቅም እንዳለው ተመልክቷል። ቤተ ክርስቲያኗ እንደ ቤተ ክርስቲያን በአምሳ ሁለት አህጉረ ስብከት ማለት በመላ ሀገሪቱ እና ይሄ የሀገሪቱ ውስጥ ሲያልቅ ደግሞ በውጭ በተበተኑ ልጆቿ ሁሉ ይህን ስልጠና ትሰጣለች። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።